በቀጠሮ ወዳቆየ ነው። ወደ ተከታዩ ቅንብር ልውሰዳችሁ። ሁለተኛ ዓመት ዝግጅቱን በዋሽንግተን ዲሲው የሮበርት ኤፍ ኬኔዲ ስታዲየም ያካሄደውን የመላው ኢትዮጵያውያን ስፖርት ማህበር ክንውን እንመርምር። እያያረጋባላለሁ የመላው ኢትዮጵያ ስፖርት ማህበር ቁጥር አንድ ፕሬዚዳንት ነኝ። አቶ እያያ፣ ሳምንት የዘለቀው የሁለተኛ ዓመት ዝግጅታችሁ በመገባደድ ላይ ባለበት ሰዓት ነው ያገኘሁት። በመክፈቻችሁ ማግስት አጠር ያለ ቃለ ምልልስ አድርገናል። እስኪ ባጭሩ ከመጀመሪያው ንግግራችን ወዲህ ያደረጋችሁትን ግለጹልኝ። እንግዲህ እስከ ዛሬ ባለው የእሁዱን ፕሮግራም በፊት ገልጬላለሁ። ሰኞ፣ ማክሰኞ ሮ ትልቅ ፉክክር የሆነባቸው ውድድሮች ተካሂደዋል። በሰባት ቲሞች መካከል ኃይለኛ የፉክክር የሆነ ስፖርታዊ ጨዋነት በተሞላበት ውድድራችን አካሄደ ኑሮ ሁለት ወደ ሰሚ ፋይናል የሚያልፉትን ቲሞች ውድድሩ ተጠናቋል። ሐሙስ ትልቅ የኢትዮጵያና የአሜሪካንን የሚያገናኝ ባህላችንን የሚያስተዋውቅ ትልቅ ኮንሰርት አድርገናል። የኢትዮጵያ ዘመናዊ ዘፋኞችንና የአሜሪካን የታወቁ ዘፋኞች የሆኑትን ትልቅ ኮንሰርት አድርገናል። ይህን ውድድር ሲያይ በጣም የሚያስደስተው ኢትዮጵያኖች አሜሪካንን ባንዲራ ይዘው፣ አሜሪካኖች የኢትዮጵያን ባንዲራ ይዘው አንድ ላይ ያውለበለብን ፍቅር በተሞላበት ምን አይነት ሕዝቦች እንደሆነን ለውጭ ሕዝብ አሳይተን በጥሩ ሁኔታ ተጠናቋል። ከዘር ከሃይማኖት ከፖለቲካ ነጻ የሆነውን ድርጅታችንን በማንጸባረቅ ሁሉም ኢትዮጵያን ብቻ ለዛ ቀን እንዲያስታውስ ዋናው አላማችንም ለዚያ አስር ቀን ሁላችንም በአንድ ፍቅር ሆነን ኢትዮጵያን የምናስታውስበት የአስር ቀን ጊዜያችንን በተለይ በኢትዮጵያ ቀን ደማቅ በሆነ ሁኔታ አሳይተናል መልካም በዝርዝር የሰጡኝ አቶ የያ ሳምንቱን የዘለቀው ዝግጅታችሁን ነው በብዛት ወዳወዛገቡና ጠንከር ብለው ወደሚነሱ ጥያቄዎች ልውሰዶ በብዙ መቶ ሺህ ዶላር የተሰላ እጅግ ከፍተኛ ገንዘብ ከወጣ ከዋናው ማህበር በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን ጋር የገባችሁበት ከፍተኛ ትርምስ ከታየበት ግጭት በኋላ ሰባት መቶ የሚጠጉ ተጫዋቾችና አዘጋጆች እያላችሁ ከፍተኛ መጠን ያለው ገንዘብ የተከፈለበት ስታዲየም በአብዛኛው ባዶ ነበር። ብዙ ማስታወቂያዎችን በተለያየ መንገድ ስታወጡ ቆይታችሁ ነው። ይህ የሆነውና ለምን ከፍተኛ ቁጥር ያለው ሰው ላይገኝ ቻለ? እኛ ብዙ ሰው እንዲመጣለን ፍላጎታችን ነው። ዋናው አላማችን መጀመሩ ነው። ስጀምር ትንሽ ያንገዳግዳል። ያው ከላስቲሩ ዘንድሮ ጥሩ ነው። እንግዲህ ከዚህ ደግሞ እያደግን ወደፊት እንሄዳለን ብለን ነው ምናምነው። ከእኛ ጋር ኢትዮጵያን ብቻ ብሎ የሚመጣ ሰው አንድም ሆነ ሁለት መቶ ሺህም ቢሆን እንቀበላለን። እና አጀማመራችን አሉላ በጣም ጥሩ ነው። እኛን ምንም ያስከፋን ነገር የለም። አስደስቶናል በመታወዝ ቀደም ብላችሁ በስፋት ያስተዋውቃችኋቸው የክብር እንግዶች አልተገኙም። ቀነኒሳ በቀለና ጥሩነሽ ዲባባን የመሰሉ እውቅ አትሌቶች እንደምታመጡ የብሔራዊ እግር ኳስ ቡድን አሰልጣኝ ኮከብ ተጫዋቹ አዳነ ብቻ ነው የተገኘው። ኋላ ላይ የኦሎምፒክ አሸናፊ ሻምበል ምሩጽ ይፍጠር መገኘቱን ተረድቻለሁ። ለምን በከፍተኛ ማስተዋወቂያ ለሳምንታት ስታስተዋውቁ የነበሩት እንግዶቻችሁ በሙሉ ቀሩ? እኛ መቼም እንደምታውቀው እንግዶች እንጋብዛለን ከጋበዝን በኋላ ግብዣችንን ተቀብለውልናል። ያው በቪዲዮ የተደገፈ ነው። በዩቱብም ብትገባ ታየዋለህ። እንግዲህ በስራ ምክንያት እነሱም በጎልደን ሊግ ምክንያት ውድድር ስላላቸው በዛ ምክንያት አልተመቸንም ስላሉ ምንም ማድረግ አልቻልንም። ጊዜው ሲደርስ ስለተነገረን ኮች ሰውነት ቢሻው ደግሞ በአሁኑ ሰዓት በቦሰዋና በኩል በደረሰው እንትን ያው ውድድሩን እዚሁ አገ ሆኜ ውድድሩን እንትን አደርጋለሁ ከተቻለ ለሚቀጥለው አመት ግብዣችሁን እንዳሰርዙልብኝ ብሎ ደብዳቤም ልኮልናል። እኛም በደስታ ከሀገራችን የሚበልጥ ነገር ስለሌለ መጀመሪያ እንጨርስ በማለት በደስታ ነው ደብዳቤውን የተቀበልነው። ያው አዳነም እንግዲህ አሁን ውድድሩ ላይ ተገኝተዋል ሲል ከኛ ጋር ናቸው። ቢኖሩም ባይኖሩም ከኛ ጋር እንደኖሩ ሆኖ ነው የምንቀበላቸው እና ይሄ ለእኛን ያስደስተናል እንጂ ምንም የሚያሳዝነን ነገር የለም። መልካም ብዙ ያደረጃጀት ቅንጅት የጎደለው ነበር የሚል ትችት እየቀረበባችሁ ነው አጠቃላይ ዝግጅታችሁ። በትናንትናው ምሽት የነበረው ውድድር ከሁለት ሰዓት በላይ ጨዋታ ተቋርጦ የታየው በእንቢተኝነት ሜዳውን ለያዘ ቡድን አባላት በብዙ ሺህ ዶላር ገንዘብ ለመስጠት ከተስማማችሁ በኋላ ነው ሥነ ሥርዓቱ የቀጠለው። ለምን ይህ ሊሆን ቻለ? ውድድር በአግባቡና በደንቡ በሂደቱ መሰረት ለምን ላይካሄድ ቻለ? እኛ መቼም ውድድሩ በሥነ ሥርዓቱ ተካሂዷል ያው አንዳንድ የቴክኒካል ጉድለቶች ስለነበሩ እነሱን ለማስተካከል ነው። ያው ይሄ አዲስ ነገር አይደለም፣ በሌላም ቦታ ይደረጋል። ይሄ የገንዘብ ድጎማ ወይም ምናምን የሚባለው ነገር ዝም ብሎ ከውጭ የመጣ ወሬ ነው። እነሱም በመጨረሻ ላይ ተስማምተው የተደረገውም የውጭ ሮስተር ላይ ያልነበረ ተጫዋች አሰልፋቸዋል በሚለው ክስ ተስማምተው መጨረሻ ላይ አምነው ነው ሜዳውንም ለቀው የወጡት። ከፕሩፍ ጋር መጨረሻ ያንን ነገር ሳይወት እና ጨዋታው ደግሞ ቀጥሎ ያው ዛሬ የሻምፒዮንሽፕ ጌም እየተካሄደ ነው። ዋናውን ጥያቄ ልጠይቆ፣ አቶ ዬያ ብዙ ጊዜ ይሄ ነገር ሲያነጋግር ፊት ለፊት የሚነሱ ጥያቄዎችን እድሉ በኖረ ጊዜ እንጠይቃችሁ ነበረ። በጣም ከፍተኛ ገንዘብ የረዷችሁ ስፖንሰር ያደረጓችሁ ቀደም ሲልም ባለፈው ቃለ ምልልሳችን የጠቀሳችኋቸው ሚድሮክ፣ እንዲህ ያለ ዝግጅት በማዘጋጀታችሁ በተለይ ደግሞ የተፈለገውን ያህል ቁጥር ማምጣት ሳይችሉ ሲቀሩ ምንድን ነው የሚያገኙት ጠቀሜታ? እኛ በአሁኑ ሰዓት ዋናው ወጣቶችን ከማሆን ቦታ ትናርገናል። ወደ አምስት መቶ ይህን እድል ያልደረሳቸው ተጫዋቾችን ሰብስበናል። እኛ ዋናው አላማችን ገንዘቡ መባከን ወይም አለመባከን አይደለም። ገንዘቡ ጥሩ ቦታ ላይ ነው የዋለው። ያደረግነውም ጥሩ ስቴዲየም ነው። ተጫዋቾቻችን የሚገባውን ነገር እያገኙ ነው። በነፊቱን ዋናው አላማችን ይህ ድርጅት ከዘር ከሀይማኖት፣ ከፖለቲካ ነጻ የሆነ ድርጅታችንን ያቋቋምንበት ትልቁ አላማውን እየተከተልን እየተጓዝን ነው የገንዘብ መብዛቱ ወይም ማነሱ ሳይሆን የሚወጣው ወጪም ስፖርትን በተመለከተ መንገድ እስከኋላ ድረስ እኛ ገንዘቡን ለምን ሁለት ሚሊዮን አይሆንም አስር ሚሊዮን ቢወጣ፣ እሳቸውም ቢሆኑ ደስተኛ ናቸው። ወጣቶቹ የሚያስፈልገውን ነገር ትሪት እስከተደረጉ ድረስ መተው ጥሩ ጨዋታ አሳይተው ኢትዮጵያዊነታቸውን እስካንጸባረቁ ድረስ አምስት መቶና ከስድስት መቶ የሚሆኑ ኢትዮጵያኖች ካል ዋልታ አቁመን ወደ ስፖርት ዓለም አንፍተን የኢትዮጵያን ፍቅር የኢትዮጵያን ባንዲራ እስካውለበለቡ ድረስ ይሄ ራሱ መቶ ሚሊዮን ወርዝ ያደርጋል ብዬ ነው። እኔም ማም ነው። መልካም አቶ ይያ ቀደም ብለን እንዳነሳ ነው ለእነኚህ ወጪዎች ሁሉ የምትጠቀሙበትን እጅግ ከፍተኛ መጠን ያለው ገንዘብ የረዳችሁ፣ ስፖንሰር ያደረጋችሁ ሚድሮክ፣ ከዚህ ቀደምም ሰላሳኛው አመቱን በማክበር ላይ ላለው ድርጅት በነበራችሁበት ጊዜም ለረጅም ዓመታት በብዙ መቶ ሺህ ዶላር ስፖንሰር ሲያደርገ እንደቆየ ይታወቃል። አሁንም እጅግ ከፍተኛ መጠን ያለው ገንዘብ ለአዲሱ ቡድን እየሰጠ መሆኑ ይታወቃልና ከዚህ ቀደምም ይህን ጥያቄ አንስተንላችኋል። አንድ ስፖንሰር የሚሰጡ የንግድ ድርጅት ለሚያወጣው ገንዘብ በምላሹ ሊያገኝ የሚጠበቅ ጥቅም አለና ሚድሮ ከእንዲህ ያለ ድጎማ ከእንዲህ ያለ ከፍተኛ ገንዘብ ከሚያወጣበት ስፖንሰርሺፕ ምን ያገኛል? ለምን ይህን ያህል ገንዘብ ለመርዳት ፈቀደ? ይህ የሚያሳይ እኛ ከዘር ከሃይማኖት ከፖለቲካ ነፃ ይሆን ስፖርትም ብቻ ስፖርት ብለን የተነሳን ከዚህ በፊትም እዛኛውም ቦታው ሆነን ስለ ስፖርት ምንጨነቅ ምንሯሯጥ ሰዎች የነበርን ሰዎች ነን። እዚህ አሁንም ያለ ነው። እሳቸውም በሚደረገው ነገር በተለይ ስፖርትን ብቻ ስፖርትን ስንል ደግሞ ከዘር፣ ከሃይማኖት ቦ ከፖለቲካ ነጻ አውጥተን ሀይጃት የተደረገውን ድርጅታችንን እንደገና መስርተን ስንጓዝ በአይናቸው ስላዩ የምናደርገው ነገር ደግሞ ለጥሩ ነገር ስለሆነ ያንን ነገር ነው የተመልኩት። ቢሃይንድ ምንም ነገር የለበትም። መጣችሁ፣ ቤታችንን፣ አሰራራችንን ሁላችሁ መመልከት ትችላላችሁ። ንጹህ የሆነ የስፖርት ቤት ነው። ይህንን ደግሞ እሳቸው አይተው ላደረጉልን ድጋፍ እኛ ምስጋናችን ከምንም በላይ ከፍ ያለ ነው። እድሜያቸውን ያርዝምልን ነው የምንለው ድርጅቱ ወደፊት ምን አይነት እቅድ አላችሁ? የሮበርት ኤፍ ኬኔዲን ስታዲየም በተከታታይ ለሶስት አመት ተኮናትራችኋል። በሚቀጥለው አመት በእርግጥ ዝግጅት ይኖራችኋል። ሌሎች እቅዶች ምን አሏችሁ? አቶ ይያ፣ እኛ እቅዳችን አሁንም ቢሆን ወደ ኋላ የማይል ነው። በፊት ስፖንሰሮቻችን እንትን ያስረገጡልን ለሶስት አመት ነበር፣ ግን በቅዳሜው የኦፕኒንግ ሰሮሞኒያችን ላይ በተለይ ወልካሚንግ ዲነር ላይ ተገኝተው የወጣቱን ፍላጎት ያሉን በህይወት እስካለው ድረስ ለዚህ ድርጅት የሚያስፈልገውን ነገር አደርጋለሁ ብለው ነው አለገቡልን። ስለዚህ ምንም አያሳስበንም። የሚፈለግበት አገርም እየሄድን ማድረግ እንችላለን የሚደረገውን ነገር ደግሞ አረንጓዴ፣ ቢጫ፣ ቀይ ባንዲራችንን ይዘን እስካውለበለብንና የኢትዮጵያን ስም እስካጠራ እስካስጠራን እና ከዘር ከሃይማኖት ከፖለቲካ ነጻ አድርገን ሁሉንም እስከሰበሰብን መጥቶ እስከተራመደ ድረስ እሳቸውም ይህንን እርዳታቸውን እንደማያቋርጡ ቃል ገብተውልናል። የሶስት ዓመት ሳይሆን አሁን እስከ እድሜ ልክ ነው የተባል ነው። አቶ እያየ አረጋ የመላው ኢትዮጵያውያን ስፖርት ማህበር ፕሬዚዳንት። ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ አብሮ ይስጥልኝ አሉላ።